ካለፈው እሁድ ጀምሮ በዳግም እስር ላይ ይገኙ የነበሩት ጋዜጠኞች፣ ፖለቲከኞችና የኢንተርኔት ላይ አምደኞች ከእስር ተለቀዋል። ከእስር ከተለቀቁት መካከል ሁለቱ ጋዜጠኞች በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የሥልጣን ዘመን አዲስ ለውጥ ይኖራል ብለው ተስፋ እንደሚያደርጉ ተናግረዋል። አስቸኳይ ጊዜ አዋጁ ተነስቶ ቀሪ እስረኞች ይለቀቃሉ ብለውም ተስፋ ያደርጋሉ። ጽዮን ግርማ ማምሻውን ከእስር የተለቀቁትን ሁለት ጋዜጠኞች እስክንድር ነጋና ተመስገን ደሳለኝን በተጨማሪም የቀድሞው የአንድነት አመራር አባል አቶ አንዱ ዓለም አራጌን አነጋግራ ተከታዩን ዘገባ አጠናቅራለች። እሁድ መጋቢት 16 2010 ዓ.ም በአዲስ አበባ በተመስገን ደሳለኝ ቤተሰቦች የጀሞ ኮንዶሚኒየም መኖሪያ ቤት በተዘጋጀው የምስጋና ዝግጅት ላይ ተይዘው ታስረው የነበሩት አስራ አንድ ሰዎች ማምሻውን ከእስር ሲለቀቁ የተወሰኑትን አግኝቼ አነጋገሪያቸው ነበር። እስክንድር ነጋ ዛሬ ከእስር ስለተፈቱበት ሁኔታ ከሚያብራራበት ይጀምራል። መጨረሻ ላይ በር ከተዘጋ በኋላ ማለትም ቆጠራ ተደርጎ ወደ እስር ቤት ከገባም በኋላ እንደገና በር ተከፍተው እንድንወጣ ተደርጎ መንግስት ለመልቀቅ እንደወሰነና የመታወቂያ ዋስ እንድናመጣ ተጠይቀን በመታወቂያ ዋስ ተለቀናል። ማለትም ሌሎች ሰዎች መጥተው ተውሰውን ሰውን ወጥተናል ማለት ነው። በሌሎች ሰዎች ዋስትና ወጥታችኋል። እንግዲህ ስትታሰሩ እንግዲህ ቀደም ብሎ ከሁለት ቀናት በፊት በራሳችን መታወቂያ እንድንለቀቅ ፎርም ሞልተን ነበረ። ያ ተሰርዞ አሁን ደግሞ ሌሎች ሰዎች ሊዋሷችሁ ይገባል ተብሎ ሌሎች ሰዎች መጥተው በመታወቂያ ዋስ ተውሰውን ዋስትና ገብተው ተለቀናል እንግዲህ ስትታሰሩ አዲስ ጠቅላይ ሚኒስትር አልነበረም ስትፈቱ ኢትዮጵያን አዲስ ጠቅላይ ሚኒስትር ይዟት ያገኛችሁት አዲስ ጠቅላይ ሚኒስትር በኋላ ምን ተስፋ ታደርጋለህ ሁለት ነገር ነው ተስፋ ማድርገው ግን ይሄ እኔ ተስፋ ብቻ እንዳልሆነ አውቃለሁ የመላው ኢትዮጵያ ህዝብ ተስፋ ነው ከመላ ኢትዮጵያ ህዝብ አልፎ የመላው የአለም አቀፉ ማህበረሰብን ተስፋ ነው ይኸውም በመጀመሪያ ከጠቅላይ ሚኒስትር የሚጠበቀው የአስቸኳይ ጊዜ አዋጅን ማንሳት ነው ያንን አንስተው በአስቸኳይ ጊዜ አዋጁ ሳቢያ የታሰሩ ከአንድ ሺህ በላይ እስረኞች አሉ። እነሱ በሙሉ ያለምግብ ሁኔታ እንዲለቀቁ ነው። ይህ የመጀመሪያው ነው። ሁለተኛው ደግሞ ሁሉን አቀፍ ሆነ ማለትም በህጋዊ መንገድ የሚንቀሳቀሱ ሆኑ ድርጅቶች ሆነ በሽብርተኛ የተፈረጁትን ድርጅቶች የሚያካትት ብሔራዊ የድርድር ጉባኤ እንዲጠሩ ነው የምንጠብቀው። በጣም አመሰግናለሁ እስክንድር ነጋ። እንግዲህ መጪው የፋሲካ በዓል ነውና መልካም በዓል እንላለን። እንደው ሌላ አጠገብህ ያለ ሰው ባናገር ደስ ይለኛልና ምናልባት አጠገብህ ሌላ ሰው ካለ እንዳነጋገር ከተፈቱት ውስጥ እሺ፣ ጎጎኔ ተመስገን ደስ ያለኛለን። ከለሱ ከመስረት በፊት ግን ለመላው ሕዝብ ምስጋና ማቅረብ እፈልጋለሁ። ከጎናችን ለቆመው ለኢትዮጵያ፣ ለመላው ኢትዮጵያ ሕዝብ ምስጋና ማቅረብ እፈልጋለሁ። ለሙያ አጋሮቻችን፣ ለዓለም አቀፉ ማህበረሰብ፣ በአጠቃላይ በዚህ ሂደት ውስጥ ጋራቸው ላልተለዩ ሁሉ ምስጋና ማቅረብ እፈልጋለሁ። አመሰግናለሁ። እሺ፣ እናመሰግናለን። እኛም ሄለው ተመስገን፣ እንደምን አለ? እግዚአብሔር ይመስገን ይችላል። ሰላም ወንሽ፣ ሰላም ወንሽ ደህና ነኝ እግዚአብሔር መስገን። እንግዲህ ለእስክንድር ነጋ አንድ ጥያቄ እያቀረብኩለት ነበረ። ለአንተም ተመሳሳዩን ላቀርብልህ። ከእስር አፈታታችሁን ሂደት እሱ ስለነገረን ወደ እሱ አልመለስም። ስትታሰሩ አገሪቱ በሌላ ጠቅላይ ሚኒስትር እጅ ነበረች። አሁን ስትፈቱ አዲስ ጠቅላይ ሚኒስትር መጥተዋል። ዶክተር አብይ አህመድ መክፈቻ ንግግር አድርገዋል ስልጣናቸውን ሲረከቡና፣ በአንተ በኩል ምን ተስፋ አለህ? በአዲሱ ጠቅላይ ሚኒስትር ምን ትጠብቃለህ? ሁለት ነገሮችን ነው እኔ የማነሳው። የመጀመሪያው አስቸኳይ ጊዜ አዋጁ ያልተፈለገ ተግባር እየዋለ ስለሆነ፣ ምንም ነገር ባልነበረበት በቀል የሚመስል ተግባር እያለ ስለሆነ እሱ ላይ ቀዳሚ እርምጃ ወስዶ ያለሱሳል ብለን ተስፋ እናደርጋለን። ሁለተኛው ግን እንግዲህ አዲሱ ጠቅላይ ሚኒስትር ባለፉት ሀያ ሰባት ዓመታት አብዮታዊውን ግንባር ከመሩት የተለዩ ናቸው ብለን ተስፋ እናደርጋለን የሕግ የበላይነትና ዲሞክራሲያዊ ስርዓትን ሊያሰፍኑ ይችላሉ፣ ሊያዋልዱ ይችላሉ ብለን እናስባለን። የእኔ ግን ያው ድብልቅልቅ ባለ ስሜት ውስጥ ነው። ምክንያቱም ሰውየው በቀጥታ የገቡት የተሰለቸውና አስቸጋሪ በሆነው ወደ ኢህአዴግ መዋቅር ውስጥ እንዴት ሆነው ሊቀይሩት እንደሚችሉ ባላቅም ይሞክራሉ በሚል ተስፋ እናደርጋለን። ይህን ሙከራ የሚያደርጉ ከሆነ ደግሞ ሁላችንም ጨምሮ የኢትዮጵያ ሕዝቡ ከጎናቸው ቆሞ የህግ የበላይነት የተከበረባትና ዲሞክራሲያዊ ስርዓት የሰፍትነባትን ሀገር አብረን እናዋልዳለን ብለን ተስፋ እናደርጋለን። በሌላ በኩልም ዛሬ ከእስር የተፈታውን አቶ አንዱ አለም አራጌን አግኝቼ አነጋግሬዋለሁ። አቶ አንዱ አለም እንግዲህ በኢትዮጵያ የፖለቲካ የተቃውሞ እንቅስቃሴ ውስጥ በመሳተፍ ትታወቃለህ። በተደጋጋሚ ለእስር ከተዳረጉ ሰዎችም አንዱ ነ የአሁነኛው እስር ለጥቂት ቀናት ቢሆንም ከእስር ከተለቀቃችሁ ከጥቂት ጊዜ በኋላ ነው እንደገና የታሰራችሁት፣ ና ምን ስሜት ሰጠህ? የተለየ ስሜት ሰጥተኋል። አዎ እንግዲህ ፈታታችን ደስ ብሎኝ ነበር። መልሼ እንዳዘም ያደረገኝ ወንድሞቻችን አሳሪዎቻችን የይቅርታ የእርቅ መንፈስ አሁንም በውስጣቸው እንደሌለና የማንበርከክና መንበርከክ አባዜ አሁንም እንዳለቀቃቸው እኛም ደግሞ ሕዝብ በሰጠን ፍቅርና ከበሬታ እንዳልተደሰቱ እና አሁንም በማስፈራራት በማሰር ለውጥ እናመጣለን ብለው እንደማያምኑ ግልጽ ያደረገልኝ አጋጣሚ ነበር። እንግዲህ ከእስር ስትለቀቁ ደግሞ ኢህአዴግ አዲስ ጠቅላይ ሚኒስትር መርጧል። ከእሳቸው የምትጠብቀው አዲስ ለውጥ ይኖራል። እንግዲህ ሰውየው ቀና ንግግር እንዳደረጉ ሰምቻለሁ። የቀና አስተሳሰብ ባለቤት ናቸው የሚባልም ነገር በሩቁ ሰማ ነበር ኢህአዴግ ውስጥ እሳቸውን ጨምሮ ሌሎችም ቀና አስተሳሰብ ያላቸው ሰዎች እንዳሉ አምናለሁ ነገር ግን በዋናነት አገዛዙን የሚዘውሩት ሰዎች ደግሞ የቀና አስተሳሰብ ባለቤቶች ናቸው እያላምን። ስለዚህ አሁን የእነሱ ቀና መሆን በራሱ ለውጥ ለማምጣት እያስቸገራቸው ይሆናል የቀድሞ ጠቅላይ ሚኒስትር አቶ መለስ አፈሩ ይቅለላቸውና በአንድ ወቅት እንደተናገሩት ለመርሳ ገበሬዎች የደርግን አገዛዝ ብናሸንፍም፣ የደርግን ቢሮክራሲ አልጣልንም። ስለዚህ እናንተ ከታች እኛ ከላይ ሆነን መታገል አለበት ነገር ነበር። ስለዚህ አሁን አዲሱንም ጠቅላይ ሚኒስትር ተመሳሳይ ችግር እንደሚገጥማቸው የአገዛዙ መዋቅር ለለውጥ እንደሚያስቸግራቸው እና የሕዝብን ጥያቄ እንዳይመልሱ እንቅፋት እንደሚሆንባቸው ጠንካራ ግምት አለኝ። ነገር ግን ተስፋ አለኝ ተስፋ አለኝ። አበክረው እንደሚታገሉ ተስፋ አለኝ። በእኔ በግሌ ለእንዲህ አይነት ቀና አስተሳሰብ፣ ቀና ሀሳብ አለኝ። ካልሆነ ግን እነሱም ይታገላሉ፣ እኛም መታገላችንም ከመቸውም ጊዜ የበለጠ አበክረን እንቀጥል። በእለቱ ተይዘው ታስረው ከነበሩት አስራ አንድ ሰዎች መካከል እስክንድር ነጋ፣ ተመስገን ደሳለኝ፣ ዘላለም ወርቅ አገኘው፣ በፍቃዱ ኃይሉ፣ ማህሌት ፋንታውንና የዝነቃቸው አዲስ ጋዜጠኞችና የኢንተርኔት አምደኞች ሲሆኑ ከእነዚህ ውስጥም በጣም በቅርቡ ከእስር የተፈታው ጋዜጠኛ እስክንድር ነጋን ጨምሮ ሁሉም ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ ናቸው። በተጨማሪም እንዲሁ በቅርቡ የተፈታው የቀድሞ የአንድነት ፓርቲ አመራር የነበረው አቶ አንዱ አለማራገኝ ጨምሮ፣ ወይንሸት ሞላ፣ አዲሱ ጌታውን፣ ስንታየው ቸኮልና ተፈራ ተስፋይም እንዲሁ በተለያየ ጊዜ ታስረው የተለቀቁ ነበሩ። እስክንድር ነጋ ከመታሰራቸው አንድ ቀን አስቀድሞ በኮማንድ ፖስቱ ትእዛዝ በባህር ዳር ከተማ ታስረው የነበሩት አስራ ዘጠኝ የዩኒቨርሲቲ መምህራንና የአማራ ክልል ጋዜጠኞች በትላንትናው እለት መፈታታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።